የዕለተ ዓርብ መጋቢት 24 2013 ዓ ም ምሽት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመች ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። ማንም ምንም ማስተዳደር አይችልም የሚል አቋም አላቸው። በቤንሻንጉል ክልል በማንነታቸው ምክንያት የሚደርስባቸውን ጥቃት ሸሽተው የተፈናቀሉ ሰዎች ያሉበትን አስጊ ሁኔታ የሚዳስስ ዘገባ በምሽቱ ይኖረናል። በሀርጌሳ የሚኖሩ ስደተኞችን ጉዳይ የሚያትት እንዲሁም ግዙፉን የማህበራዊ ትስስር ሚዲያ ትዊተርን አስራ አምስተኛ ዓመት የሚያስቃኝ ዘገባዎችም በምሽቱ ተካተዋል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ አድማጮች በድጋሚ እንደምን አምሽታችኋል በማንነታቸው ምክንያት ከቤንሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ እየተናገሩ ነው ኮማንድ ፖስቱም አካባቢውን በማረጋጋቱ ረገድ ተፈላጊውን ውጤት እያመጣ አይደለም ብለዋል ወደ አማራ ክልል የመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆምና የኮቴ ክፈሉ በማለት በሰው 3 ሺ ብር በመኪና እስከ 17 ብር እያስከፈለ እንደሚገኝም ለአሜሪካ ድምጽ አስታውቀዋል። በተነሱት ችግሮች ዙሪያ የአሜሪካ ድምጽ ያነጋገራቸው የቤንሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተናል ጄነራል አስራት ዲኔሮ ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ነው ያሉትን መንገዶች ውጤት እንዲያመጡ ጊዜ ያስፈልጋል ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። በኢትዮጵያ በተለያዩ አካባቢዎች እየደረሱ ያሉ የሰው ህይወት መጥፋት ንብረት መውደም እና የጸጥታ ችግሮች በ የገለልተኛ አካል ይጣራ ሲል የኦሮሞ ፌዴራሊስት ኮንግረስ ጠየቀ። አሁን በሀገሪቱ እየታዩ ያሉ ችግሮችን ለመፍታት ገዢው ፓርቲና ተፎካካሪ ፓርቲዎች እንዲሁም የሀገሪቷ ችግር የእኛም ችግር ነው ብሎ የሚያምኑ አካላት ሁሉ መረባረብ አለባቸው ሲሉም የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና ተናግረዋል። ዘገባው የፀሀይ ዳምጣው ነው። በደቡብ ክልል ስድስተኛው ሀገራዊ ምርጫ እንዳይካሄድ የሚያደርግ የጸጥታ ስጋት አለመኖሩ የክልሉ ምክትል ፕሬዚዳንት አቶ እርስቱ ይርዳው ተናግረዋል ተናገሩ። በክልሉ ለመወዳደር የተመዘገቡ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና አዲስ ትውልድ ተፎካካሪ ፓርቲዎች የጸጥታ ቀውስ ባለባቸውና በሌሎች በአብዛኞቹ የክልሉ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ አለመኖሩን በመናገር የምክትል ርዕሰ መስተዳደሩ መግለጫ መሬት ላይ ያለውን ተጨባጭ ሁኔታ የካደ ነው ብለዋል። ዘገባው የዮናታን ዘብዴዎስ ነው። ከአንድ ሳምንት በፊት በእስላማዊ ታጣቂዎች ጥቃት የተፈጸመባት የሰሜን ሞዛምቢኳ ፓልማ ከተማ ከጥቃቱ የተረፉ የከተማዋ ነዋሪዎች በጀልባ እየተሳፈሩ ወደ ወደብ ከተማ ፔምባ እየተሰደዱ ናቸው። ፔምባ በነዳጅ ሀብት የከበረች የሰሜን ሞዛምቢክ ካቦ ደልጋዶ ክፍለ ሀገር ዋና ከተማ ስትሆን የከተማዋ ነዋሪ ተሽከርካሪዎች ትላንት በብዛት ወደው ላይ ተኮልኩለው ዘመዶቻቸውን ሲጠባበቁ ቆይተዋል። ባለፈው ሳምንት አጥቂዎች በቅንጅት ባደረሱት ጥቃት ከስምንት ሺህ የሚበልጡ ሰዎች ከቀያቸው ተፈናቅለዋል። በርካቶችም ተገድለዋል። ብዙዎችም የደረሱበት ጠፍቷል። በሚያንማር የተቃውሞው እንቅስቃሴ ቀጥሏል። ወታደራዊ መንግስት ዛሬ ኢንተርኔት አቋርጧል። ሲቪሉን መንግስት ገልብጦ ስልጣን የያዘው ወታደራዊ ኮሚቴ አስተዳደሩን ከተቆጣጠረበት ከጥር መጨረሻ ጀምሮ እየተካሄደ ባለው ተቃውሞ ብዛት ብዛት ያላቸው ሰዎች የተገደሉ ቢሆኑም ተቃዋሚዎች አሁንም ሰልፍ መውጣታቸውን፣ የስራ ማቆም አድማ መምታታቸውን ቀጥለዋል። የመፈንቅለ መንግስቱ ተቃዋሚዎች ኢንተርኔት ቢዘጋም ሌላ አቋራጭ የመገናኛ ቴክኖሎጂዎችን እየተጠቀሙ ናቸው። የተባበሩት መንግስታት የጸጥታው ምክር ቤት በማያንማር ወታደራዊ መንግስት በሀገሪቱ ርዕሰ ብሔርነት የሚታዩትን አሳንሱ ቺን ጨምሮ ያሰራቸውን ሰዎች በሙሉ በአስቸኳይ እንዲለቅ በድጋሚ ጠይቋል። ትላንት ወታደራዊ መንግስት አሳንሱ ቺን በቅኝ አገዛዙ ዘመን በነበረ ህግ፣ የሀገር ምስጢር ህግ በመተላለፍ ክስ መስርቶባቸዋል። ከአሁን ቀደም ከቀረቡባቸው ክሶች ሁሉ ከባዱ መሆኑም ተገልጿል። ህንድ ውስጥ በትላንትናው እለት 81,466 አዲስ የኮሮና ቫይረስ ተጋላጮች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ይህ በሀገሪቱ ባለፉት ስድስት ወራት በአንድ ቀን ከተመዘገቡት አሃዞች ሁሉ ከፍተኛ መሆኑም ተገልጿል። ከዩናይትድ ስቴትስና ከብራዚል ቀጥሎ ከፍተኛ ቁጥር ያላት ህንድ በአሁኑ ጊዜ የቫይረሱ ተጋላጮች ቁጥር ከ123 ሚሊዮን ሚሊየን ማለፉ ታውቋል። ዩናይትድ ስቴትስ 35 ሚሊየን፣ ብራዚል ደግሞ 128 ሚሊዮን መድረሱን የጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ጥንቅር ያሳያል። አድማጮች ለምሽቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአርብ ምሽት መርሃ ግብሮች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ኳሽ get 10 dc go go b o n ይህንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም በስልክ ቁጥራችን ፕላስ 1 202 79ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በማንነታቸው ምክንያት ከቤንሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ለአሜሪካ ድምፅ ተናግረዋል። ኮማንድ ፖስቱም አካባቢውን በማረጋጋት ረገድ ተፈላጊውን ውጤት እያመጣ አለመሆኑን አስረድተዋል። ወደ አማራ ክልል ለመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆምና የኮቴ ክፈሉ በማለት በሰው ሶስት ሺ ብር በመኪና እስከ 17 ሺ ብር እያስከፈሉ እንደሚገኙም ተናግረዋል። በተነሱት ችግሮች ዙሪያ ለአሜሪካ ድምፅ ምላሽ የሰጡት የቤኒሻንጉል ጉምዝ ክልል የኮማንድ ፖስት አስተባባሪ ሌተናል ጄነራል አስራት ዴኔሮ በበኩላቸው ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ያሉት ሁለት መንገዶች ውጤት ለማምጣት ጊዜ እንደሚፈልጉ አስረድተዋል። አስቴር ምስጋናው ዝርዝር አላት። በጉባ ወረዳ አልመሃል ቀበሌ ነዋሪ የሆኑት አቶ ይግዛው ጥላሁን እንደሚሉት ታጣቂ ሽፍቶች በአካባቢው በተደራጀ አግባብ በአማራ ተወላጆች ላይ ጥቃት እየፈጸሙና ጉዳት እያደረሱ ናቸው። አሁንም ድረስ ግለሰቦቹ ታድነው እየተገደሉ ሀብታቸው እየተዘረፈ እንደሆነና በተሽከርካሪ ጭምር እንደ ልብ መንቀሳቀስ እንዳልተቻለ ገልጸዋል። በጸጥታ ስጋት ምክንያት ካለፈው ታህሳስ ወር 2013 ዓ ም ጀምሮ ምንም አይነት ስራ እየሰሩ እንዳልሆነ ይባስ ብሎም የደህንነት ስጋት ውስጥ መሆናቸውን ተናግረዋል። አካባቢውን ለማረጋጋት የገባው የመንግስት የጸጥታ አካል በሚፈለገው ልክ አካባቢውን ማረጋጋትን እንዳልቻለም ነው የሚናገሩት። የተፈጠሮችን በጣም እየባሰ መጣ። ትናንትና ከቀኑ አስር ሰዓት ላይ ከበረሃ ጭኖ የሚመጣ መኪና በሽቶች ተከቦ ተደርድቦ ሶስት ሰዎች ሙተዋል። ሶስት ሰዎች ሙተዋል። ሌሎቹ የቀኑ ትሩጠው ምናምን አምልጠው መጥተዋል። በየጊዜው እንደዛ ነው። አሁን እኛ በቃ ምንም ስራ እየሰራን አይደለም ከሰሳስ ጀምረን ማለት ነው። ህዝቡ አሁን ለመውጣት ፈልጓል። በቃ ምንም እዚህ ምንም ሰላም የለም። ሦስት ሰው አራት ሰው በቀን በቀን ሳይሞታል ብሎ የመጨረሻ ማለት ነው እና ለመውጣት እንኳ ያለ ቤት ሰው ደካሞችን ለማስወጣት እንኳ መኪና ተከልክለን መኪና ወደ መሀል ማሴሉ ምንም በቃ ዝምን ታስነ ያለ ምንም የሁሉ መንግስት የሚያውቀው አይመስለን በእርግጠኛ ጭቆና ነው። ለደህንነታቸው ሲባል ስማቸውን መጥቀስ ያልፈለጉት እና በመተከል ዞን ቡለን ወረዳ የሚገኙት አንድ ተፈናቃይ እንዳሉት በተፈጠረው የጸጥታ ችግር የአማራም ሆነ ሌላው ብሔር መጤ በሚል እንዲፈናቀል ተደርጓል። በጳጉሜ ወር 2012 ዓ ም በተፈጠረ የጸጥታ ችግር ተፈናቅለው እስካሁን ድረስ ወደ ቀደመው ቀያቸው ሰላም ሰፍኖ እንዳልተመለሱ ጠቅሰው አሁን ላይ አካባቢው በኮማንድ ፖስት እዝስር ቢሆንም ታጣቂው ቡድን ሰው ከመግደል ንብረት ከመዝረፍ እና አካባቢውን የጸጥታ ስጋት ቀጠና ከማድረግ አልተቆጠበም ብለዋል። ኮማንድ ፖስቱ አካባቢውን በማረጋጋት ረገድ የሚጠበቀውን ውጤት እያመጣ እንዳልሆነ ጠቅሰው አሁን ላይ ተስፋ በመቁረጥ ወደ አማራ ክልል ለመመለስ ፍላጎት እንዳላቸው ተናግረዋል። ቂ ቡድኑ አባላት የተሃድሶ ስልጠና ወስደው ወደ ሰላማዊ ሁኔታ ይመለሳሉ ቢባልም እነርሱ ግን አሁንም ፍላጎት የላቸውም። የገቡትም ተመልሰው ወደ ጫካ እየሄዱ ነው ባይ ናቸው። ከዚህ በተጨማሪ ለተፈናቃዩ ተብሎ የሚመጣው እርዳታ በተገቢው መንገድ ለትክክለኛ ተጠቃሚው እየደረሰ እንዳልሆነና ይልቁንም ለችግር ፈጣሪዎቹ ጭምር እንዲደርስ እየተደረገ መሆኑን አመላክተዋል። በመሆኑም መንግስት ይህንን አጥፊ ቡድን ከማባበል ና ጊዜ ከመስጠት እንዲቆጠብ ነው የጠየቁት ልክ እንደ ህወሀት

ያለችሁት ማለት ነው ማለት ነው እና ዛሬ ነው ነገ ነው የሚገቡ የሚል ከፍተኛ ሽጋት አሁን ላይ በአካባቢው ሰርቶ ሀብት ማፍራት ቀርቶ እንደ ልብ መንቀሳቀስ የማይቻልበት ሁኔታ ነው ያሉት፣ ደግሞ ሌላው ስማቸውን እንዲጠቀስ ያልፈለጉ ተፈናቃይ ናቸው። በጉምዝ ታጣቂዎች በተሰራው የፖለቲካ ሴራ በአጠቃላይ በአካባቢው ሌሎች ተወላጆች መኖር የማይችሉበት ሁኔታ ተፈጥሮ ተግባራዊ እየተደረገ ነው ይላሉ። ይህንኑ ሕገወጥ ተግባር የሚፈጽሙት ግለሰቦች ደግሞ ያለምንም ችግር በጥበቃ ታጅበው በከተማው እየተንቀሳቀሱ ይገኛሉ ብለዋል። መንግስት ተሀድሶ እያለ አሁንም ቁርጠኛ አቋም ወስዶ እርምጃ እየተወሰደ ባለመሆኑ የጸጥታው ችግር ሊፈታ አልቻለም፣ በማለትም አክሏል። ሁኔታው በውሳኔና በኑሮ አጣብቂኝ ውስጥ እንደከተታቸውም ነው የሚያብራሩት። በሀገራችን እንዳንሄድ መኪና ላይ አትጭኑም፣ አትሄዱም እያሉ ወይም ወደ ተፈናቀልንበት ሀገር አይመልሱን እንዳለ ጋገዳለ ወረዳው ላይ ተከማሽተን በሸራት እንኳን ለን ያለን ነፋሳዊ ዝናብ ደርሷል። የገለባበጠ ህጻናት እየተጎዱ ነው። ውሃ ሰጠ መቅዳት ላይ ደግሞ እናንተ መጪ መጣችሁ ነው ውሃ አጣበባችሁ የተባለን እዚህ ወረዳው ላይ በጣም ችግር አለው። እንደገና ደግሞ ወደ ቀያችን ለመመለስ እክር ነበረን። ኮማንድ ፖስት ላይ በጣም በጣም ጥቅመት አለ፣ ለሽፍቶች ነው ሽፍቶች ጋር ነው። እንደገና እነሱስ የሚዞ ኮማንድ ፖስቱን አሁን ተርዳረ ህዝቡ አሁን ወደ ላይ ወደ አማራ ክልል ለማውጣት በጣም በሰማን ዝናብ ሲጥል በጣም ተንቀሳቀሰ። ሀገሯ እንዴት እንደምትሆን እንግዲህ እንጃ። የእርዳታ ዱቄት ሲመጣ በቅጣይ ይሰጡ በአንድ መጋዘን ደብቀው እያስቀሩ ለእነሱ ጭነው ለሽፍቶች እንደገና አሳልፈው እየሰጡ ነው ያሉ እና ያንን ለምን የሆነ ለጠላት እንዴት ትጭናላችሁ በምንልበት ጊዜ የእነሱም ሀገራቸው ነው ዝንታው ትእዛዝ አክባሪ ሆኖ እነሱም እጅ ይሰጣሉ የተባለ እስካሁን ድረስ ሰባተኛ ወራችን ይዘን አሁን ዝናብ ሲመጣ ተስፋ ቆረጡ። ሌላው አስተያየት ሰጭ በበኩላቸው አሁን ላይ በኮማንድ ፖስቱ እንቅስቃሴ ከፍተኛ ጥርጣሬ ውስጥ ወድቀናል ሲሉ ተናግረዋል። እኛ ከሰባት ወር በላይ ሕጻናትን ነፍሰ ጡር እናቶችን፣ አረጋውያንን ይዘን ድንኳን ውስጥ አቧራ እየወነነብን ተቸግረን እያለን አሁን ደግሞ የክረምቱ ወቅት በመምጣቱ ከፍተኛ ስጋት ውስጥ ወድቀናል ብለዋል። ተፈናቃዩ ወደ አማራ ክልል እንዳይሄድ እንኳን እቃ መጫን አትችሉም እየተባለ መከልከሉን ጠቅሰው ሰው አሳፍሮ የሚሄደውን ተሽከርካሪ ለኮቴ በሚል የጉምዝ ታጣቂዎች ኬላ ጥሰው በመኪና እስከ 17 ሺ ብር እየተቀበሉ ይገኛሉ ሲሉም አብራርተዋል። በአካባቢው የተሰማራው ኮማንድ ፖስትም በፈለገው ልክ እርምጃ ወስዶ ለውጥ እያመጣ አይደለም፣ የሚሉ ተፈናቃዩ የሰላም ጥሪውን ተቀብለው ገብተው የነበሩ ታጣቂዎች ጭምር ተመልሰው ወደ በረሃ እንዲገቡ እድል እየተሰጣቸው ነው ብለዋል። ስለሆነ መንግሥት አካባቢውን በጠንካራ የፀጥታ ስራ ወደ ሰላም በመመለስ ወደ ልማት ስራችን እንድንመለስ፣ ካልሆነ መንገዱ ተከፍቶልን ወደ አማራ ክልል እንድንገባ ያግዘን ብለዋል። ካስለ መኪና ላይ መኪና እንትን ገመድ ይወጥሩና እዛ ላይ መኪና ሲደርስ ይቆማል። በተራ እዛን ጊዜ እንግዲህ ከፍላችሁ ለፉ ነው የሚባሉ ከፍላችሁ ለፉ ተባለ። ሀያ ሰባት መኪና መጥቶ ሀያ ሶስት ሺ ሀያ ሶስት ሺ አምስት መቶ አንድ ሺህም የሌለውም የሌለውም አስራ ሰባት ሺህ ብር አስከፍለው መከላከያዎችን ደማረ ብለው ነበረ ብዛት ስላላቸው ፈርተዋቸው የሆነ በቃ ያላቸውን ክፈሉ ብለው መከላከያዎችም አስከፍለው በሰላም አለፉ። አዘወደም መኪና እንቅስቃሴ የለም በቃ እና እኛ ስጋት ላይ ሆነን ለሚመለከተው እስ እንደ በየሚዲያው ባካቸው አሰራጩልን፣ አለም ይወቅልን በቃ ወደ ሀገራችን መግዛ ማጣ መንገዳችን ላይ ላይ አሉ እነሱም ደግሞ እንዳንወጣ በእግርም ስጋት ለነን እና ይህን ለሚመለከተው አካል ብታስተላልፉ ልን ደስ ይለና። በተነሱት ችግሮች ዙሪያ መልስ እንዲሰጡኝ የጠየኳቸው የቤኒሻንጉል ጉምዝ ክልል የኮማንድ ፖስቱ አስተባባሪ ሌቴነር ጄኔራል አስራት ዴኔሮ እንዳሉት ኮማንድ ፖስቱ አካባቢውን ለማረጋጋት ሁለት ዘዴዎችን ነው እየተጠቀመ ያለው። አንዱ ታጣቂዎች በሰላም እጃቸውን እንዲሰጡ ጥሪ ማድረግ ሲሆን፣ ሌላው አሻፈረኝ ባሉት ላይ እርምጃ መውሰድ መሆኑን ነው ያብራሩት ሁለቱም ዘዴዎች ግን ጊዜ የሚወስዱ ናቸው ብለዋል። ቢሆንም እስከ ግንቦት መጨረሻ ተፈናቃዮቹ ወደ መጡበት ቀየ ይመለሳሉ ብለዋል። እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብለው ደግሞ አደጋ የሚያደርሰውን እርምጃ የወሰድን እርምጃ ተወስዷል። ቅድም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድፎ ገብተው ታድፋቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው። ለታጣቂዎቹ ምግብ እየተላከ ነው የሚለው ወሬም ሐሰት ነው። ጫካ ውስጥ ላሉት ሳይሆን በሰላማዊ ጥሪ እጃቸውን ለሰጡና ተሀድሶ እየወሰዱ ላሉት ነው ብለዋል። ሌተናል ጄኔራል አስራት ዴኔሮ ቀለባችሁ ሰጣችሁ የሚባለው ዝም ብሎ ነው። ይሄ ተመልሶ ለህዝቡ ነው ጠንቅ የሚሆኑት፣ የሚበሉትን ካጡ እንደገና ማን ይከታተላቸው ከሆነ ስለዚህ ይሄ ነው እየተደረገ። መንገድ እየተዘጋ የኮቴ ክፈሉ እየተባለ ነው ለሚለው ቅሬታም በታጣቂዎቹ ስም አንዳንድ የአካባቢው ነዋሪዎች እንደፈጸሙት ደርሰንበታል፣ ጥቂቶችንም በቁጥጥር ስር አውለናል ብለዋል ጄኔራሉ። ይወዳሉ ነዋሪዎች የሽፍታውን አይነት አለባበስ እና የሆነ የሚያድጉት ነገር አለ። አንገት ላይ እና ግንባር ላይ የሚያስሩት እሱን አድርገው ከሌላ ህዝብና ና ማለት ሰራዊቱ በሌለበት ቦታ ላይ ጠባብ ቦታ ላይ እንደዛ አድርጎ ተይዟል። ከቤትገልበለሽ ከተማ ራሱ ማታ እየዞረ የጉሙዙን ማህበረሰብ ገንዘብ አዋጣ እያለ ገንዘብ ለ ለሽፍቶቹ ወይ ለታጣቂዎች አዋጣ እያለ የሚጠጠቅሱ ሰባት ዝም ብሎ የከተማው ነዋሪ የሆኑ ወጣቶች ተይዘዋል። በቤኒሻንጉል ጉምዝ ክልል የተፈጠረውን የጸጥታ ችግር መንግስት ለታጣቂዎቹ ባደረገው ሰላማዊ ጥሪ እስካሁን ሦስት ሺህ አምስት መቶ ታጣቂዎች እጃቸውን ሰጥተው የተሃድሶ ስልጠና እየወሰዱ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሶማሌላንድ በስደት የሚኖሩ ትውልደ ኢትዮጵያውያን የሀርጌሳ ፖሊስ በቁጥጥር ስር እያዋላቸው መሆኑን ገለጹ። በሀርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የተገን ጠያቂ ወረቀት ያላቸውን ስደተኞች አላግባብ እያሰረ መሆኑንና የተወሰኑትን ደግሞ አለፈቃዳቸው ወደ ኢትዮጵያ እየመለሳቸው መሆኑን ተናግረዋል። የተባበሩት መንግሥታት ድርጅት ስደተኞች ጉዳይ ከሶማሊያና ከሶማሌላንድ አስተዳደሮች ጋር ስለ ችግሩ እየተወያየ መሆኑን ለአሜሪካ ድምጽ ገልጿል። ገልሞ ዳዊት ተጨማሪ አለው። በሀርጌሳ ለበርካታ ዓመታት በስደተኝነት የኖሩ ኢትዮጵያውያን ከአንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሀርጌሳ የስደተኞች ተወካይ አቶ ይማና ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትለዋል ብለዋል። በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በሚሽቱ ሰው ሲተኙ ቤታቸው ገብቶ ከእንቅልፍ ወስዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለው እና ከመንግስት ጋር ተወያይተናል። መንግስትም እናስቆም አለን ብሎ እስካሁን የተወሰደ እርምጃ ምንም የለም እና ዩኒሰርም ፊት ለፊት ሄዶ ሰላማዊ ሰልትነው ልቃን ነው ወጤን ነበር እና ከመንግስትም አካል ከዩኒሰር አካል መጥቶ ችግራችን ሸ ያደረገ ሰው ማንም የለም እና እንዲህ አይነት ሁኔታ ውስጥ ነው ያለ አቶ ይማና ከታሰሩት በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሀርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሊም መሐመድ በሀርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሊም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው ባለፈው ሳምንት የሀርጌሳ ፖሊስ ስድስት ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሊም ታስሮ የት እንዳሉ ከማይታወቁ ስድስት ልጆቻቸው አምስቱ ዕድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጸዋል። ወይዘሮ ዜቱና ሙሜ ሌላ የዘጠኝ ልጆች እናት በተመሳሳይ የሀርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች። አቶ ሳልም እንዲሁም ወይዘሮ ዜቱና ታስሮ የት እንዳሉ ያልታወቁ ዘመዶቻቸው የዓለም አቀፉ የስደተኞች ድርጅት ዩንችሲያር እና የሀርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በአርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። ዩኤንኤችሲአር በአርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሊላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከሰባ በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አለአግባብ በቁጥጥር እንዳይውሉ ለአርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምጽ Galmudites, can Nairobi. ኤልሞ ዳዊትን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከሁለት ሳምንት በፊት ግዙፉ የማህበራዊ ድረገጽ ምህዳር የሆነው ትዊተር አስራ አምስተኛ ዓመቱን አክብሯል። ሶስት መቶ ሰላሳ ሚሊየን የሚሆኑ ተጠቃሚዎች ያሉት ይህ ኩባንያ በአንድ ወቅት በነጻ ፓርቲ ውስጥ ያለ የነጻ ሀሳብ ክንፍ በማለት ራሱን ይጠራ የነበረ ቢሆንም በአሁኑ ወቅት በገጹ ላይ የሚፈጸሙ በደሎችን ለመቆጣጠር እየተገደደ ነው። ቲና ቲርነህ በዚህ ዙሪያ ያሰናዳችውን ዘገባ ኤደን ገረመው ታቀርበዋለች። እንደ ኤሮፓውያን አቆጣጠር በ2006 የትዊተር መስራች ጃክ ዶርሲ የመጀመሪያውን ትዊት ትዊተሬን እያሰናዳው ነው ሲል በመጻፍ ትዊት አደረገ። በሚያስገርም ሁኔታ በዚህ በመጋቢት ወር ትዊተር 15ኛ ዓመቱን የያዘ ሲሆን ያቺ የመጀመሪያ ትዊትም በ2.5 ሚሊዮን ዶላር ዋጋ ለድረገጽ ጨረታ ቀርባለች። በቀላሉ 140 ቃላትን ብቻ በመጻፍ ሀሳብን መግለጽ የሚቻልበት ይኸው ገጽ ለታዋቂ ሰዎች ለዓለም መሪዎች እንዲሁም ለዓለም አቀፍ ተጽዕኖ ፈጣሪ ሰዎች ትልቅ የድምፅ ማሰሚያ መድረክ ሆኗል። በቴክሳስ ኦውስትን ፕሮፌሰር የሆኑት ዲሂራጅ መርቲ ይሄ ሊሆን የቻለው ገጹ ለአጠቃቀም ቀላል ስለሆነ ነው ይላሉ። የገጹ መስራቾች በቀላሉ ሰዎችን ከማስተሳሰሩ በተጨማሪም እጅግ ቀላል የሆነ ገጽ ያለው ሆኖ እንዲቆይ ማድረግ ችለዋል። የሁለት መጽሐፍት ደራስ የሆኑት ዲሂራጅ መርቲ አክለውም ገጹ ለብዙዎች የትስስር መድረክ ሆኗል ይላሉ። ሰዎች በቀጥታ እንዲናገሩ በፍጥነት ምላሽ እንዲያገኙ አግዟል። ከማያውቋቸውና ጉዳዩ ከሚመለከታቸውም ሰዎች ጭምር ምላሽ ማግኘት ይችላሉ። በትዊተር ላይ መረጃዎች የሚሰራጩበት ፍጥነት ለተለያዩ ዓለም አቀፍ እንቅስቃሴዎች ትልቅ ሚና ይጫወታል የሚሉት ደግሞ በማሳቹሴት የቴክኖሎጂ ኢንስቲትዩት የዲጂታል ምጣኔ ሀብት ባለሙያ የሆኑት ሲናን ኦራል ናቸው። የጥቅሮች The Black Lives Matter movement founders say there would be no Black Lives Matter movement. የጥቅሮች ህይወት ዋጋ አለው ወይንም ብላክ ላይቭስ ማተር የተሰኘው እንቅስቃሴ መሪ ያለ ማኅበራዊ ድረገጽ ድርገጽ ይሄ እንቅስቃሴ አይኖርም ነበር ብሏል። የአረብ ጸደይ ለሚሰኘውና ለብዙ የአረብ ሀገራት ፖለቲካዊ ለውጥ ምክንያት ለሆነው ለውጥም አቀጣጣይ ነበር። በሩሲያ ለተነሳው አብዮት ለሆንግኮንጉ እንቅስቃሴና በዩክሬን ለነበሩ ሁሉ ትልቅ ሚና አለው። ነገር ግን ቁጥጥር በሌለበትና ነጻ መረጃ እንደ ልብ የሚሰራጭበት ሁኔታ ለተለያዩ የሴራ ትንታኔዎችና የተሳሳቱ ሐሰተኛ ዜናዎች ስርጭት የተመቻቸ እድል ፈጥሯል ሲሉ ኦራል ያክላሉ። ለአስር ዓመት ያህል የነበራቸውን መረጃዎች በሙሉ ስናጠና ነበር። ያየነው ነገር ቢኖር ሐሰተኛ ዜናዎች ከእውነተኛዎቹ የበለጠ እጅግ ብዙ ርቀትና ጥልቀት እንደሚጓዙ ነው። በተለይ ደግሞ የሐሰት ዜናዎቹ የፖለቲካ ዜና ሲሆኑ እንደ ቫይረስ ነው የሚሰራጩት። ይሄ ሁኔታ ታዲያ እንደ ዶናልድ ትራምፕ ላሉ ግዙፍ የፖለቲካ መሪ ከገጹ ላይ መታገድ ምክንያት ሆኗል። በሳንታ ክላራ ዩኒቨርሲቲ የድረ ገጽ ስነ ምግባር መርሃግብር አባል አይሪና ራውች ታዲያ ይሄ ብቻውን መፍትሄ አይደለም ይላሉ። አሁን ላይ ቆም ብለው ማሰብ ያለባቸው ነገር ቢኖር ቀጣዩ ዶናልድ ትራምፕ ሲመጣ ምን ማድረግ እንዳለባቸው ነው። እንደ ዶናልድ ትራምፕ አይነት ለስራ የተመቸ ሰውን ከገጹ ላይ ማባረሩ ይከብዳል። ምንም አይነት መንግስታዊ ማዕቀፍ ያለው ሕግ በሌለበት ሁኔታ የትዊተር ገጽ አመራሮች ሁኔታዎችን በራሳቸው መቆጣጠር እንዳለባቸውም ነው አይሪና የሚያሳስቡት። በአንዳንድ ሀገራት ጸባይ ትዊተር መሆን የሚፈልገውን አይነት ባህርይ ይዞ ውይይቶችን እያስነሳ ማስቀጠል አዳጋች ነው የሚሆነው። ተቺዎች ታዲያ ሙሉ በሙሉ የሚስማሙበት አንድ ነገር አለ። የነጻ ንግግር ፓርቲ የነጻ ሀሳብ ክንፍ ብሎ ራሱን የሚጠራው ትዊተር ገና ብዙ ማደግ ይቀረዋል። ለቲና ትሪኒን ዘገባ የደንገረመው ከዋሽንግተን ዲሲ Apo ni Koyjo ang isasasana sa mga sa ang mga magkakasabayang mga የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰይ በለን መልካም